ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ በየዕለቱ ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ጤና ይስጥና አድማጮች፣ እንደምን ውላችሁ አምሽታችኋል። ከዋሽንግተን ዲሲ አስተናጋጃችሁ አዲሱ አበበ ነኝ። ብርሃን ኃይሉ ፕሮግራሙን በመምራት ላይ ትገኛለች። የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተሰኘ ስብስብ በአፍሪካ ጉብኝት ላይ ለሚገኙት ለሮማ ወርሰ ሊቀነ ጳጳሳትና ለአሜሪካው ፕሬዚዳንት ደብዳቤ ጽፈዋል። ያን የተመለከተ ውይይት ዛሬ ቅዳሜ ልዩ ፕሮግራማችን ይሆናል። በተረፈ የዓለም ዜና ቀዳሚ ሆኖ ይደመጣል። ከውይይቱ በኋላ ግን በየሳምንቱ የሚኖረን የሙዚቃ ቃና ይቀርብና እስከ ማጠቃለያ ማሰሚያ ጊዜ ድረስ ሲያዝናናችሁ ይቆያል። መልካም ምሽት። ወደ ዓለም ዜና እንለፍ። ጤና ይስጥልን። ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኒክ ኢቫኖቭ የቴክኒሽያን ሆኖ በመሳሪያዎች ላይ ይገኛል። ስቱዲዮም እጅግ ግዙፍ ያል ቁጥር ያለው ሰው ዛሬ አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን በመሩት የዩጋንዳ የጸሎት ስነ ስርዓት ላይ ተገኝቷል። የዛሬው ህዝባዊ የጸሎት ስነሥርዓት የተካሄደው የተካሄደው ናሙጎንጎ በሚባለው ቤተ መቅደስ ሲሆን ዝክሩም በ19ኛው መቶ ክፍለ ዘመን መጨረሻ አካባቢ የክርስትና እምነታችንን አናወግዝም ብለው በያኔው የአካባቢው ንጉሥ ተቃጥለው እንዲገደሉ ለተደረጉ ሰማዕታት እንደሆነ ታውቋል። ሰማዕታቱ ቅድስና የተሰጣቸው ሃምሳኛ ዓመት ኢዮቤልዩ ሲከበር በስፍራው ያደሩና የተገኙት በአስሮች ሺዎች የሚቆጠሩ አማንያን አቡነ ፍራንሲስ ሲደርሱ አካባቢውን በጩኸትና በዝማሬ እንዳደመቁት ተዘግቧል። አቡነ ፍራንሲስ በዛሬው የዩጋንዳ የሁለተኛ ቀን ጉብኝታቸው ከሰዓት በኋላ መርሃ ግብራቸው ወጣቶችን አነጋግረዋል፣ አንድ ግብረሰናይ ተቋም ጎብኝተዋል፣ ከዩጋንዳ የሃይማኖት መሪዎችና የሀገር ሽማግሌዎች ጋር ስብሰባ ተቀምጠዋል። ዩጋንዳ ከሌሎች የአፍሪካ ሀገሮች የሚፈልሱ ስደተኞችን በማስተናገድ እያሳየች ነች ላሉት ጉልህና በጎ ግብር አሞግሰዋታል። አቡኑ አቡነ ፍራንሲስ ኢንቴቤ ከተማ ሲገቡ ደግሞ እዚህ ምስራቅ አፍሪካ ውስጥ ዩጋንዳ ስደተኞችን በጸጋ በመቀበልና ሕይወታቸውንም በደህንነትና በሰብአዊ ክብር መልሰው መገንባት እንዲችሉ በማድረግ እጅግ የሚደነቅ ተቆርቋሪነት አሳይታለች። ለስደተኞች ባለን አያያዝ ለሰብአዊነት የምንሰጠው ክብር ይፈተናል ብለዋል። ዩጋንዳ ከግማሽ በላይ ስደተኞችን ያስጠለለች ሀገር መሆኗን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ይናገራል። ዓለም አፍሪቃን የሚመለከተው እንደ ተስፋ ምድር ነው ያሉት አባ ፍራንሲስ የሶስቱ ሀገሮች የአምስት ቀናት ጉብኝታቸው የዓለምን ትኩረት ወደ አፍሪካ ስኬቶችና መፍጨርጨሯ ይስባል ብለው እንደሚያምኑ ተናግረዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ወቅዱስ ካርዲናል አቡነ ብርሃነ ኢየሱስ ሱራፌልም ከአቡነ ፍራንሲስ ጋር በኬንያና በዩጋንዳ ቆይተው ነገ ወደ አዲስ አበባ እንደሚመለሱ ታውቋል። አቡነ ፍራንሲስ ለአንድ ቀን ጉብኝት ነገ ወደ ማዕከላዊ አፍሪካ ሪፐብሊክ ይጓዛሉ። የቡርኪና ፋሶ ዜጎች ነገ ፕሬዚደንታቸውን ለመምረጥ አደባባይ ይወጣሉ። የነገው ምርጫ የሚካሄደው የቡርኪና ቤ ዜጎች ለረዥም ዓመታት ስልጣን የሙጥኝ ብለው የኖሩትን ብሌዝ ኮምፓውሬን በኃይል ካስወገዱ ከአንድ ዓመት በኋላ መሆኑ ነው። ቡርኪናውያን በቀድሞ ፕሬዚደንት ኮምፓወሬ የተቆጡት እንደገና ለመመረጥ እንዲችሉ በሚያደርጋቸው ሁኔታ ህገ መንግስቱን ለመቀየር ወይም ለማስቀየር መሞከራቸው ነበር። በቅርቡም አንድ በኮምፓውሬ የቀድሞ ጋሻ ጃግሬዎች የተመራ መፈንቅለ መንግስት የሽግግር የሽግግር መንግስቱን ለመገልበጥ ሙከራ አድርጎ የከሸፈበት መሆኑ ይታወቃል። በነገው ምርጫ ላይ 14 እጩዎች የሚሳተፉ ሲሆን 133 አባላት ያሉት የምዕራብ አፍሪካ መጣኔ ሀብት ማህበረሰብ ኤኮዋስ የታዛቢዎች ቡድን በቀድሞው የጊኒ ቢሳው የሽግግር ፕሬዚደንት ማኑኤል ሸሪፎን አማጆ እየተመራ የምርጫውን ሂደት እንደሚከታተል ታውቋል። ማሊ ውስጥ በታጣቂዎች በተጣለ አደጋ ሁለት የመንግስታቱ ድርጅት ሰላም ጥበቃ አባላትና አንድ ሲቪል ሰራተኛ ተገደሉ። ታጣቂዎቹ ሰሜን ማሊ ውስጥ በሚገኘው የድርጅቱ መደብ ላይ ጥቃቱን ያደረሱት በሮኬት መሆኑ ታውቋል። ይህ ዛሬ ማለዳ ኪዳል ከተማ በሚገኘው መደብ ላይ የተጣለው አደጋ ሌሎች አራት ሰዎችን በብርቱ ማቁሰሉን አንድ የሰላም ጥበቃ ጓዱ ቃል አቀባይ ለቪኦኤ ገልጸዋል። የዛሬውን ጥቃት ያደረሰው ማን እንደሆነ እስካሁን አልታወቀም። ባለፈው ሳምንት ዋና ከተማይቱ ባማኮ ውስጥ በሚገኘው ራዲሰን ብሉ ሆቴል ላይ ለተጣለውና 19 ሰዎች ለተገደሉበት ጥቃት አረቢያ በአረቢያ ማግሪብ ይቅርታ አልቃይዳ በእስላማዊ ማግሪብ እና አልሙራቢቱን የሚባለው ደጋፊው ኃላፊነቱን መውሰዳቸው ይታወሳል። የቱርክ ፕሬዚደንት ረጀፕ ታይብ ኤርዶሃን ሀገራቸው የሩሲያን የጦር ጄት መታ በመጣሏ መጸጸታቸውን አስታወቁ። በተፈጠረው ሁኔታ በእውነት አዝኛለሁ ያሉት ኤርዶሃን ባልሆነ ኖሮ ምንኛ ደስተኛ ይሆኑ እንደነበር ተናግረዋል። ፈረንሳይ ዋና ከተማ ፓሪስ ላይ ነገ በሚከፈተው የዓለም የአየር ንብረት ጉባኤ ወቅትም ከሩሲያው አቻቸው ቭላዲሚር ፑቲን ጋር ወጣ ብለው ፊት ለፊት ለመወያየት ያላቸውን ፍላጎት በድጋሚ አሰምተዋል። ቱርክ የጦር ጀታቸውን በመምታቷና በመጣሏ በእጅጉ የተበሳጩትና የቁጣ ምላሽ የሰጡት ፑቲን ለፕሬዚደንት ኤርዶሃን የፊት ለፊት ንግግር ጥሪ እስካሁን መልስ አልሰጡም። የማያንማር የዲሞክራሲ አፍቃሪያን መሪ አንሳን ሱቺ ካለፈው ምርጫ አሸናፊ ፓርቲያቸው አዳዲስ እንደራሴዎች ጋር ተገናኝተው ተወያይተዋል። ከጥቂት ሳምንታት በፊት በተካሄደው ምርጫ የፓርላማ ምርጫ እሳቸው የሚመሩት ፓርቲ ብሔራዊ የዲሞክራሲ ሊግ ኤንኤልዲ ከምክር ቤቱ ሰማንያ ከመቶን አሸንፎ መቆጣጠሩ ይታወቃል። ሱቺ የፓርቲው መሪ ይሁኑ እንጂ በሕይወት የሌሉ ባለቤታቸውና ልጆቻቸው የእንግሊዝ ዜጎች በመሆናቸው በሀገሪቱ ሕገ መንግሥት መሠረት ፕሬዚደንት ሊሆኑ አይችሉም። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ውይይት ከዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ ማኅበር አባላት ጋር ዓለም አቀፍ ኅብረት ለፍትሕ የኢትዮጵያ ጉዳይ ማኅበር አባላት ሰሞኑን የተለያዩ የአፍሪካ አገሮችን በመጎብኘት ላይ ለሚገኙት የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አባ ፍራንሲስ እና ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ግልጽ ደብዳቤ ጽፈዋል። ፋሺስት ጣሊያን በኢትዮጵያውያን ላይ ለፈጸመችው እልቂት ካሳ ቫቲካን በበኩሏ ያ ሁሉ ፍጅት እና ግፍ ሲፈጸም መቃወምና ፍጅቱን በማስቆም ፈንታ በተዘዋዋሪም ቢሆን ለሞሶሎኒ ሰጠች ለተባለው ይሁንታ ይቅርታ ትጠይቅ ዘንድ ማኅበሩ የያዘውን ጥረትና እስካሁን ያገኘውን ፍሬ ይመረምራል ውይይቱ። ቡድኑ በተጨማሪም ባለፉት ጥቂት ዓመታት ውስጥ በጣሊያኗ የኦፊሴል ከተማ ለዚያ እልቂት መሪ ጄኔራል ግራዚያኒ የመታሰቢያ ሐውልት እስከ ማቆም የደረሰ አወዛጋቢ እርምጃም ለመቃወም ያደረገውን ጥረት ይመለከታል። እንግዶቹን ያወያየው አሉላ ከበደ ነው። አዲስ አበባ ልጀምር ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል ወዲህ ወደ ዩናይት ስቴትስ ስመለስ ሶስት እንግዶች አላችሁኝ ዶክተር አክሊሉ ሀብቴ ዶክተር ስዩም ገብረ እግዚአብሔርና አቶ ኪዳኔ አለማየሁ በቅድሚያ እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ እኛም እናመሰግናለን ይሄ ምናልባት ለአንዳንዶቻችሁ በርከት ያለ አመታት የተጓዛችሁበት የርቀቱንና የጊዜውን ያህል ያልደበዘዘ በኢትዮጵያ ጉዳይ ላይ ያገባኛል ግድ ይለኛል በሚል መንፈስ የተጠነሰሰ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለ ማህበር የሚያደርጋቸው እንቅስቃሴዎች ጋራ በቅርቡ በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ በርካታ የጥናት ጽሑፎችና ሰነዶች ሌሎች ስራዎች ጭምር የቀረቡበት ጉባኤ የውሳኔውን ጭብጦች ከመመርመራችን አስቀድመን እስኪ ማህበሩ የቆመለትንና ለአመታትም የታገለባቸውን አበይት አላማዎች በመመልከት እንጀምር። አቶ ኪዳኔ ከርሶን እነሳ። ለምንድን ነው የተቋቋማችሁት? አቶ ኪዳኔ አዎ፣ መጀመሪያ በእውነቱ አሜሪካን ድምፅን፣ ቮይስ ኦፍ አሜሪካን ከልብ ለማመስገን ወዳለሁኝ። የተቋቋምንባት አላማዎች አምስት ናቸው። ግን መሰረቱ ፋሽስት የኢጣሊያ በቫቲካን ድጋፍ ሀገራችን ላይ ከባድ የሆነ አሰቃቂ ወንጀል ፈጽማ አንድ ሚሊዮን ኢትዮጵያውያን ናቸው ተጨፍጭፈው የነበሩት በየካቲት አስራ ዘጠኝ መቶ ሰላሳ ሰባት እንዳ ፈረንጆች አቆጣጠር በሶስት ቀን ውስጥ ሰላሳ ሺህ ሰው ነው የተጨፈጨፈው። እዚያ ውጪ ደብረ ሊባኖስ፣ እንደዚህ ልዩ ልዩ ቦታዎች በመርዝ ጭስ በመጠቀም ጭምር ወንዶችም ሴቶችም ህጻናትም ጭምር ብዙ ኢትዮጵያውያን ናቸው የተገደሉት እና ሁለተኛ ነገር ደግሞ ብዙ ንብረት ነው ተዘርፎ የነበረው እና በመርዝ ጨሱ ምክንያት ብዙ የአካባቢ ብክለት ሁሉ ስለደረሰ ወደ አስራ አራት ሚሊዮን እንስሳት ናቸው ያለቁት የሚባለው በግምት እና እንግዲህ ለዚህ ሁሉ የጦር ወንጀል ለኢትዮጵያ እስካሁን ምንም ተገቢ የሆነ ካሳ ስላልተገኘ አምስቱ ዓላማዎቻችን አንደኛ የጣሊያን መንግስት ለኢትዮጵያ ሕዝብ ተገቢውን ካሳ እንዲከፍል። ይሄ ካሳ ሲባል ደግሞ በገንዘብ ሳይሆን ለኢትዮጵያ ሕዝብ በተለይ ገጠል ላለው ተገቢ የሆነ ጥቅም የሚያስገኝ በተግባር በፕሮጀክት መልክ የሚገለጽ ማለታችን ነው እና ሁለተኛ ነገር ደግሞ ቫቲካን ፋሽስቱን የጠለ መንግስት ደግፋ ስለነበረ የኢትዮጵያን ሕዝብ ይቅርታ እንድጠይቅ። ሶስተኛ የተዘረፉ ብዙ ንብረቶች ስላሉ፣ ለምሳሌ በቫቲካን ቤተ መጽሐፍት ውስጥ በግምት እንደሚባለው ከአምስት መቶ ሰነዶች በላይ ስለሚገኙ እንደዚህ የመሳሰሉ ንብረቶች በሙሉ እንዲመለሱ ለኢትዮጵያ ህዝብ እና አራተኛ የተባበሩ መንግስታት ድርጅት ይህንን በኢትዮጵያ ላይ የተፈጸመውን የጦር ወንጀል በሚገባ እውቅና ሰጥቶ ለፍትሁ ድጋፍ እንዲሰጥ፣ አምስተኛ እና የመጨረሻው በእንቅርት ላይ ጆሮ ደግፍ ያ ሁሉ ወንጀል ሳይበቃ ቀርቶ አሁን በቅርቡ ደግሞ አፊሌ በምትባል የጣሊያ ከተማ ለኢትዮጵያ ጨፍጫፊ ለግራዚያኒ ሐውልት ተሰርቶ የቫቲካን ተወካይ መረቃው ስነ ስርዓት ላይ የተገኙበት ስላለ ያ እንዲወገድ። እነዚህ አምስቱ ናቸው ዋናዎቹ አላማዎቻችን። መልካም በደሉ አላበቃም የሚል መንፈስ ያለው ነው። የመጨረሻው ማህበራቸው የቆመለት አላማ በዚያ ጊዜ በሚሊዮኖች የሚቆጠሩ ኢትዮጵያውያን ላይ ለደረሰው በደል ተጠያቂ ከሚደረጉት አዝማጮች አንዱ ግራዚያኒ ጭራሽ ሐውልት ተሰርቶለታል። ቫቲካንም ሌላ በደል ፈጽማለች የሚል መንፈስ ያለው ነው። አቶ ኪዳኔ ያስቀመጡት በጽሁፋችሁም በበርካታ ሰነዶችም ላይ ያቀረባችሁት የሮማው ሊቃነ ጳጳስ ኃላፊነት ለመውሰድም ሆነ ተቃውሞ ድምጽ ማሰማት ሳይችሉ የቀሩበትም። እስኪ ወደ አዲስ አበባ ልሻገርና ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል የፋሽስቱ ኢጣሊያ ወረራና የሮሙ ፖፕ አቋም የሚል ርዕስ ያለው በርካታ ዝርዝሮችን የያዘው ጽሁፍ አቅርበዋል። የቫቲካን አቋም የማያወዛገብ እንደነበረ ጦርነቱን ከመርዳት ያላነሰ መሆኑን የሚያመላክት ነው ጽሁፉ። ዝርዝሩን አንዳንዶቹን ነቅሰን እናያለን። ቫቲካን ምን አቋም ወሰደች? በዛ ጊዜ ምን በማድረግ እስረዳች? እሱም ከማነጋገሪያች በፊት አንድ ነገር አቶ ኪዳኔ የተወው ነገር አለ። እሺ የጣሊያን መንግስት በዚህ ባደረገው የጦር ወንጀል ካሳ ከፍላት ትንሽ በመጠኑም ቢሆን ነገር ግን በይፋ የኢትዮጵያን መንግስት የኢትዮጵያን ህዝብ ይቅርታ አልጠየቅም። አንዱ ጥያቄያችን ይቅርታ መጠየቅ አለበት። ይህ በፖለቲካ በኩል ትልቅ ነው። እንግዲህ ሌላው እንግዲህ ቫቲካን በኢትዮ ጣሊያን ጠብና ግጭት ጊዜያት ሁሉ እጅግ አጠራጣሪና አሻሚ አቋም ነበር የወሰደችው። ፖፕ ፓያስ በጠቡ ጊዜያት ሁሉ ይናገሯቸው የነበሩት በነበሩት የፖለቲካ ንግግሮች ሁሉ ገለልተኝነት የገለልተኝነትን መንፈስ ለማሳየት ሞክረው ነበር። ሙሰሎኒ በኢትዮጵያ ኢትዮጵያ ለመውጋት ዝግጅት ሲያደርግ የመንግስታቱ ማህበር በዚያን ጊዜ የነበረው ሊግ ኦፍ ኔሽን ነው። በመንግስቱ ማህበር ለጸቡ ሰላማዊ መፍትሄ ለማግኘት በሚያደርግበት ጊዜ ሁሉ ፖፕ ፓያስ ምንም ነገር አልተናገሩም። በተለያዩ ሀገሮች የነበሩ የአብያተ ክርስቲያናት መሪዎች ለምሳሌ የካንተርበሪ የአንግሊካን ሊቀጳጳስ፣ የስዊድን ሊቀጳጳስ አንድ ጋር ሆነው ለሊግ ኦፍ ኔሽን ባቀረቡት ደብዳቤ ይሄንን ጸብ እንዲወገድና ሰላማዊ መፍትሄ እንዲፈለግ ድጋፋቸውን ሰጥቶ ነበር። ለሊግ ኦፍ ኔሽን ፖፑ ይህን ሲያደርጉ ፖፑ አንዳችም ነገር አልተናገሩም። አንዳንድ ሰዎች ፖፑ በማዕከል ገብተው የቅ የማስታረቅ ሚና ይጫወታሉ ተብሎ ነበረ። ይህንን ፈጽሞ አላደረጉም። እንደ አንዳችም ነገር ችግራችሁን፣ ጸባችሁን በእርቅ አላሉ። ይህንን ባለማድረጋቸው እሳቸው እንደውም ጦርነቱ እንዲደረግ የፈቀዱ ነው የሚመስለው። ወደ ሌሎች እንግዶች ከመሻገሬ በፊት ይሄ ቫቲካን ተጠያቂ መሆን አለባት፣ ይቅርታ መጠየቅ አለባት ድረስ የሚለው የተነሳችሁበት አንዱ ትልቁ ሀሳብ ነውና ቀሲስ ዶክተር መክረስላሴ ገብረ ማኑኤል በዋቢነት ያቀርባሉ። በጽሁፎ ገና ከመግቢያው ጂ ደብልዩ ቤር የተባሉ ሰው የቫቲካንን አቋም በመተቸት የጻፉትን ይጠቅሳሉ። ቅዱሱ ማህበር ቫቲካን ዋናውን ወራሪ አላስጠነቀቁትም ወይም አላወገዙም ወይም ተጠቂውን አካል አላጽናኑም ይላሉ። እንደ ዓለም አቀፍ የመንፈስ አባትም ጣሊያን ላይም በጊዜው ሊኖራቸው ከሚችለው ተጽዕኖ አንጻርም አልሰሩም የሚለውን ከፍ አድርገው ይናገራሉ። ፖፕ ፒዮስ 11ኛ ከእርሳቸው በፊት እንደነበሩት ፖፕ ቤኔዲክት 15ኛ የሥነ ምግባርና የሕግ መሠረቱ ከክርስቲያን ሃይማኖት ጋር ተመሳሳይ የሆነ ወግ የመንግሥታቱን ማኅበር ጥረት ፈጽሞ አልደገፉም ወይም አላበረታቱም ይላሉ እኚሁኑ ሰው ዋቢ አድርገው። እስኪ ያስረዱን፣ ደጋፊ ናቸው የምትሏቸው ማሳያዎች እስኪ ያቅርቡልን። መቸም እንግዲህ ፖፑ አንድ ዋናው በንግግራቸው ጊዜ ሁሉ ጣልቃ አልገባም የሚል የገለልተኝነት መንፈስ ለማሳየት ነው የሞከሩት ገለልተኛ መሆን ግን አልነበረባቸውም እንደ መንፈስ አባት በበጹም በበጹም ገለልተኝነት በእነዚህ እሳቸው የመንፈሳዊ አባት የካቶሊክ ቤተ ክርስቲያን አባት በመሆናቸው ፍትህ ሲጓደል ያንን በገለልተኝነት መመስከር ነበረባቸው ይህን አላደረጉም እሳቸው እና አንዱ የገለልተኝነት ምንድነው? ሙሶሎኒ ኢትዮጵያን ለመውረር ብዙ ጊዜ ነው ዝግጅት ያደረገው። ይህን ዝግጅት ያደረገው ሁሉሳቸው ሁሉ ያውቁ ነበር። ይሄንን በሰላማዊ መንገድ እንዲደረግ በልዩነታቸው መ ደግሞ ሁለቱ ሀገሮች በፈረንጆች አቆጣጠር በአስራ ዘጠኝ መቶ ሀያ ስምንት ዓመተ ምሕረት ላይ የወዳጅነት ስምምነት ሲያደርጉ ወደ ስድ በሚገጥባቸው ችግር ከጦርነት ይልቁን በሽምግልና እንፈጽማለን የሚል ቃል አለ። በዚሁ መሰረት በውላቸው መሰረት በሽምግልነት ፈጽሙ ብለው እንኳን እሳቸው ሊናገሩ ይገባቸው ነበር። ይህንንም አልተናገሩ። ምሳ ምንድን ነው ምክንያቱ የሚመስሎት? የጦርነቱ ደጋፊ ናቸው ባይ ነኝ። ለምሳሌ ሙሶሎኒ የአንደኛ ዓለም ጦርነት ጊዜ ካፍለው የነበሩትን ወደ ሰባት ሺህ የሚሆኑ ወታደሮች ሮም ሰብስበው ንግግር ካደረጉ በኋላ እነኚህ ሰባት ሺህ የሚሆኑ የቀድሞ ወታደሮች ወደ ሮም ሄደው ከፖፑ ቡራኬ ተቀብለዋል። እንደውም የሚገርመው ፖፑ ለእነኚህ ሰዎች ቅዳሴ ቀድሰው አቁርበዋቸዋል። ይሄ ራሱ ለሙሶሎኒ የሞራል ድጋፍ ነው። በሌላ ጊዜ ደግሞ እንደዚሁ እንደገና አስራ አምስት ሺህ የሚሆኑ ደግሞ ሌሎች ወታደሮች እንደዚሁ መጥተው እሳቸው ጋር ቀርበው ቡራኬ ተቀብለው ሄደዋል። ስለዚህ ነው እንግዲህ እሳቸው በደምኛ በተዘዋዋሪ መንገድ ሙሶሎንን ይደግፉ ነበር እና አንድ ነገራቸው እሳቸው ይህን ያደረጉበት ምክንያቱ ምንድን ነው? በዛን ጊዜ ክሌራሊዝም በካህናት ላይ ጦርነት ተነስቶ ነበር። በሮም ካህናትን የሚቃወም ፋሺዝም በደንብ ይደግፉ ነበር። እንደውም ሙሶሎንን እሳቸው ከእግዚአብሔር የተሰጠ ሰው ነው ብለው እሱ የሚሰራውን ሁሉ ይደግፉ ነበር። መልካም። ይሄ በቀጥታ ከእርሳቸውም ፍላጎት ወይም ከቤተ ክርስቲያኒቱ ጥቅም ጋር የሚገናኝ ይመስላል። ሌሎች ዝርዝሮችን እንመለከታለን። ዶክተር አክሊሉ ወደ እርሶ ልምጣ። እርሶ በአስተናባሪነት በተሳተፉበት ጉባኤያችሁ መገባደጃ ላይ የአቋም መግለጫ ባወጣችሁበት ወቅት ከተለያየ አቅጣጫ ሊታዩ የሚችሉ ሀሳቦች ቀርበው ጠበቅ ያለ ክርክርም ተካሄደው ወደ አንዳች ድምዳሜ እንደደረሳችሁ በጽሁፍም እንደወጣ በጊዜው ተከታትያለሁ። አበይት ናቸው የሚባሉት የጉባኤያችሁ አቋም ምን እንደነበረ ለአድማጮች ብናስተዋውቅ በዚያ በኩል ደግሞ ከተነሳችሁለት ዓላማ አንጻር ክርክር የተደረገባቸው ሀሳቦችም ነበሩና የክርክሮቹንም መንፈስ ለአድማጮች ማጋራት ቢችሉ። በመሰረቱ መቼም ወገኖቻችን ለሆኑ ኢትዮጵያውያን አንዳንድ ለማስጨበጥ የምፈልገው ምንድን ነው? ለምንድን ነው ይሄን ያህል እንዲህ ያለው ጉዳይ ካለፈ ሰባ ሰባ አምስት ዓመት እየሆነው ነው። አሁን ኢትዮጵያ አሁን ችግር አለባት። እዛ ላይ ማተኮር አይሻልም ወይ የሚል አንዳንድ ሰዎች የሚያነሱት ጥያቄ ሊኖር ስለሚችል በመሰረቱ ለአንድ ነገር ልናገር እፈልጋለሁ። ይሄ የሀገር ክብር ጉዳይ ነው። ይሄ የሕዝብ ክብር ጉዳይ ነው። ይሄ በዚያን ጊዜ ወንድሞቻችን አባቶቻችን እናቶቻችን የተጨፈጨፉት ለእኛ መኖር ሲሉ ነው። እነሱም ዝም ብለው ሊኖሩ ይችሉ ነበረ በጎን እና ይሄ የሀገር ክብር ጉዳይ ነው። የወገን ክብር ጉዳይ ነው። አባቶቻችን ባለቤት ካልጮኸ ጎረቤት አይረዳም የሚሉ ጥሩ አነጋገር አላቸው። አባቶቻችን የተጨፈጨፉት እንደዛ በመርዝ የተቃጠሉት እኛን ዛሬ ያቃጥለን ያስፈልጋል። እነሱን ካላከበርን እኛም የምንከበር አይደለንም ማለት ነው። መሰረቱ የመሆኑን እንደው የኢትዮጵያ ወጣቶች፣ የኢትዮጵያ ታሪክ ተረካቢዎች፣ የኢትዮጵያ ምሁሮች፣ የኢትዮጵያ ምርምር አድራጊዎች እንዲገነዘቡት የምንፈልገው መሰረታዊ ነገር ይሄ ነው። ዝም ተብሎ የሚተው አይደለም ታሪክ። እኮ ይኸው ሉሲ በስንት ሚሊዮን ዓመት አልፋ ነው ዛሬ የተገኘችው። ለጊዜው እንኳን ይለፍ ይለፍ ቢባል አይታለፍም፣ እውነቱ መውጣቱ አይቀርምና ለክብር ሲባል ነው ይህንን ነገር የምናነሳው። በመጀመሪያ ይህንን ነገር ላስጨብጥ ፈልጋለሁ። ሌላው ደግሞ እንዳውም ጣሊያኖች ያደረጉትን ነገር እንደ ጥሩ ነገር አድርጎም ለማሞገስም የሚፈልግ ሰው ሊኖር ይችላል። ነገር ግን የተደረገው ጭፍጨፋ በአባቶቻችን ላይ የአሁኑ ወጣት እንዲያውቀው ያስፈልጋል፣ እንዲረዳው ያስፈልጋል። ምርምር የሚያደርጉ ወጣቶች ደግሞ የታሪክ ሰዎች፣ አንድ ሁለት አምስት አስር የምትሆኑ በእውነቱ ቁም ነገር አድርጋችሁ ልትቆረቆሩበት ያስፈልጋል ያለ በለዚያ የጥቂቶች ጩኸት ብቻውን ምንም ውጤት አያመጣም፣ ለማለት ነው የፈለግኩት። በመሰረቱ ሌላው ምሁራዊ የሆኑ ድርጅቶች፣ ፖለቲካዊ የሆኑ ድርጅቶች፣ ስነ ምግባራዊ የሆኑ ድርጅቶች፣ በኢትዮጵያውያንም የሚቋቋሙ በሌሎችም የሚቋቋሙ ክፉን ነገር የሰው ልጅ መቼም እንደ ክፉ ነገር አድርጎ መቋቋም የመቻል የማሰብ ችሎታ አለው እና ቡድኖች እንዲቋቋሙ የብረት ጉንጉን፣ የሀሳብ ጉንጉን እንድንያያዝ፣ እንድንተሳሰብ ለማድረግ እንድንችል ነው በእውነት አንደኛው ዋናው ነገር። ሌላው ደግሞ ከዚሁ ጋር የተያያዘ የጣሊያን መንግስት እንዴት ይሄን ያህል ጭፍጨፋ አካሂዶ ቅድም የተነሳ ጥያቄ ነው። ይህን ያህል ጭፍጨፋ አካሂዶ፣ ጭፍጨፋው በዓለም አቀፍ ደረጃ የተረጋገጠ ነው። አሁን ስለ እሱ ነው አይደለም ብሎ መከራከር በእውነት እብደት ካልሆነ በስተቀር ሌላ ነገር ሊሆን አይችልም። እንደዚህ ከሆነ እንዴት የሚገባውን ካሳ ሊከፍል አይገባም? ይሄንን ሌሎች ሌሎች ሀገሮች ሲጠቀሙበት እናያለን። እንግሊዞች ለኬንያ ሲከፍሉ እናያለን። ደቾች በእስያ ላደረጉ ጥፋት ለመክፈል ፈቃደኞች ሲሆኑ እናያለን። እንዴት የጣሊያን መንግስት የጣሊያን ህዝብ በኢትዮጵያ ላደረገውን ያደረገውን ጭፍጨፋ የሚገባውን ካሳ የሚገባውን ይቅርታ ለመጠየቅ ምንድን ነው ልዩነቱ? የሚለው ነገር ሲኖር በመንግስትም ደረጃ በህዝብም ደረጃ ይህንን ቁብ ነገር ሰጥቶ አለመወትወት ነው። እንዲሁም ቅድም አቶ ኪዳኔ ተነግሮታል። የኢትዮጵያ ጨፍጫፊ የሆነው ግራዚያኒ ክብር ተብሎ ሀውልት እንዲቋቋም ሲደረግ በእኛ በህይወታችን እያለን ይሄንን ይሄ ነገር መሆን አይገባም ብሎ በመንግስትም ደረጃ በህዝብም መደረግ አለበት በሚል ነው የተነጋገርነው። እኛን እኮ የጎዳን ጣሊያን ብቻ አይደለም፤ እንግሊዞችም፣ ፈረንሳዮችም፣ ሌሎችም መንግስታት በጎናቸው አሜሪካኖችም ትክክል የዓለም አቀፍ ማህበር አባል ሆና ኢትዮጵያ ገብታ ለኢጣሊያን ራርተው ወይም ፈርተው ኢትዮጵያውያን እንደዛ በመርዝ ሲጨፈጨፉ ዝም ብለው ያስጨፈጨፉን ለእሱ የሚገባውን ንግድ ሳቆሙ በመቅረት በተዘዋዋሪ መንገድ እኛን መጉዳታቸው ግልጥ ብሎ መታወቅ አለበትና እንዲሁ ዝም ማለት የለብንም። የአባቶቻችን ደም ያነሳሳን መልካም በእውነቱ በሚል ነው። እንግዲህ የተላለፈው ዝርዝሩ አንድ ሁለት ሶስት ብሎ በኋላ አቶ ኪዳኔም ሊዘረዝረው ይ አመሰግናለሁ። ዶክተር አክሊሉ ሀብቴ በርከት ያሉ ጭብጦችን አንስተዋል። እንዳሉት አንድ ሁለቱ ዋና ዋናው ቢጠቅሱልን ለአቶ ኪዳኔ ድል ልስጥ፣ ወደ ዶክተር ስዩም መሻገር አለብኝ። በውሳኔ የደረሳችሁበትን አቋም አቶ ኪዳኔ ባጭሩ ሊነግሩኝ ይችላሉ? አቶ አሉላ ይህንን ጉዳይ በዝርዝር ለመመልከት ድረገጻችን ግሎባል አላያንስ ፎር ኢትዮጵያ አንድ ቃል ነው፣ ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ላይ ታትሞ ወጥቷል። አስር ነውና ውሳኔዎች ናቸው። አንድ ሁለቱን ብቻ ልጠቅስ ብትፈቅድልኝ እሺ። መጀመሪያ ለኢትዮጵያ ስለሚያስፈልገው ፍትሕ ጉዳይ የተባበሩት መንግስታት ድርጅት፣ የአፍሪካ አንድነት ድርጅት እና ይህን የመሳሰሉ ዓለም አቀፍ ድርጅቶች ለኢትዮጵያ ሕዝብ የሚያስፈልገውን ፍትሕ እንዲደግፉ የሚል ነገር አለ። ሁለተኛ የጣሊያ መንግስት በዚህ ጉዳይ ላይ ስለቀረበው ቀደም ቀስ ዶክተር ምክረ የጠቀሱት ይቅርታ የመጠየቁም የካሳውም ጉዳይ የንብረት መመለሱም ጉዳይ እንዲከናወን እና ቫቲካንም ደግሞ እንደዚህ ይቅርታ ጠይቅ የሚለውን ሶስተኛውን እና ሌሎችም ይህን የመሰሉ ለምሳሌ ምሁራን፣ ዩኒቨርሲቲዎች፣ ልዩ ልዩ የጥናት ድርጅቶች ሁሉ ይህን ጉዳይ ስራዬ ብለው በጥልቀት እንዲመለከቱት። እነዚህ ሁሉ ተካትተዋል። ለዚህ እንግዲህ የሚያጠናክረው ነገር ቅድም ዶክተር አክሊሉም ጠቀስ ያደረገው የጣሊያ መንግስት ለምሳሌ ለሊቢያ መቶ ሺህ ሰው ነው እዛ የጨፈጨፉት፣ አምስት ቢሊዮን ዶላር ለመክፈል ተስማምተዋል። እሱም በፕሮጀክት መልክ ነው። እንግዲህ የእኛ አንድ ሚሊዮን ነው። በተጨማሪ ለምሳሌ የአርሜንያን እነሱ ከመቶ አመት በፊት ነው በቱርኮች ወደ አንድ ሚሊዮን ህዝብ የተጨፈጨፈባቸው ለዛ ጄኖሳይድ ሆኖ እንዲታወቅላቸው ባደረጉት ጥረት ቫቲካን ራሷና የአውሮፓ ፓርላመንት እውቅና ሰጥተዋቸዋለች። እነሱ ግን በካሳ መልክ የጠየቁት ሶስት ቢሊዮን አለን ትሪሊዮን ጠይቀዋል። እነ ናሚቢያ ሁሉ ቅድመ ዶክተር ክልል ጠቀሳቸው። ኬንያ፣ ኢንዶኔዚያ ይህን የመሳሰሉት ሁሉ ለሀገራቸው ክብርና ፍትህ ታግለው ውጤት ያስገኙ ናቸው። ስለዚህ እኛም ኢትዮጵያውያን ሀገራችን ክብር በመቆም በመታገል በመሞት የታወቅን ስለሆነ ይህንን ጉዳይ ችላ ማለት አይገባንም። ዶክተር ስዩም ወደ እርሶ ልሻገር። ቆይቼ ነው እየመጣ ያለሁት፣ እንግዲህ በየተራ ከአንዳችሁ ወደሌላችሁ የምታነሷቸው ነጥቦች መመልከት ስላለብን ነው። ዶክተር ስዩም ገብረ እግዚአብሔር ዘ ሲምፎኒ ኦፍ ማይ ላይፍ የሚል ግለ ታሪኮን የጻፉበት መጽሐፍ ለህትመት አብቅተዋል። ይሄ መጽሐፍ ምናልባትም ያን አስከፊ ጊዜ መለስ ብሎ ለማየት በግል ህይወቶና በቤተሰቦች ተሞክሮ ቅድም የሚነሱትን ደረሱ የሚባሉትን በደሎች ከቃላት ከንግግር በላይ ወደዚያ ጊዜ ለመመለስ እድል የሚሰጥ ይመስለኛል። ገና ጨቅላ ህፃን ባሉበት የተፈጸሙ ሁኔታዎችን ያነሳሉ። እስኪ በአጭሩ ይተርኩልን። አመሰግናለሁ። እኔም መጀመሪያ ሲምፈኒ ያልኩበት ምክንያት የሀይማኖቴን ኑሮዬን ጉዞ ስመለከተው ስገመግመው ልክ እንደ ሙዚቃ በየአይነቱ ሆኖ አገር ስላገኘሁት ያንን ሲምፎኒ ብዬ ሰየምኩት። እዚህ ደግሞ የቀረብኩት ካቶሊክ እንደመሆኔ መጠን የዓይን ምስክር ስጠን ስላለኝ አቶ ኪዳኔ በዝርዝር የጻፍኩት ጉዳይ ነበር። በካቶሊክነቴ በፋሽስት ጊዜ ዙሁኜ ባየሁት ምን ሆነ? የጣሊያን አገዛዝስ እንዴት ነበር? ለምሳሌ አሁን ግራሲያኒ ግቢው አጠገብ ነበርኩ። ስንት ሰው እንደሞተም አይቻለሁ። ይህንን ይህንን የጣሊያን አገዛዝ እንዴት ነበር? የካቶሊክ ቤተ ክርስቲያንስ እንዴት ነበር? እንዲያውም ትምህርት የተወሰነ ሶስተኛ ክፍል ከጨረስን በኋላ ልቀጥል ስላልቻልኩ ወደ ቅስና ተማሪ ቤት ተብዬ ወደ ሐረር ሂጄ ነበር። ወደ ሀረር ሲሄድ ያጋጠመኝን በኦቶቡስ ላይ ዲስክሪሚኔሽን እንዴት እንዳየው ይህንን ይህን የዘር ምድሎ ጣሊያኖች ኢትዮጵያውያን ይገፉ የነበሩበትን ሁኔታ ነው የሚልሆነ። አዎ ሀረርም ስንቀመጥ ምን ነበር፣ ሁሉን ዘርዝሬ እዛ ላይ ጽፌዋል። ለሰዓትም ለፍሬ ነገርም ሽሚያስል ነው መልሼ የማነሳለሁት። በዚያ ጨቅላ እድሜው የአምስት ዓመት ልጅ ሆነው የጣሊያ ወረራ በተካሄደበት ጊዜ የታዘቧቸውን የመጽሐፍዎ ምዕራፎች ውስጥ እንዳካተቱ ግራዚያኒ የነበረበት ቦታ ያ ጥቃት ሲፈጸምም ብለዋል። እስኪ ስዕል ይስጡን። በዚያ ልጅነት እድሜ ብዙ ማስታወስ እንደው ቢገድ እንኳን ምን ትዝ ይሎታል? ትዝ የሚለኝ እኔና እህቴ ውሃ ልንቀዳ እዛ ግቢ አጠገብ ነበር የምንኖረው ቦምብ ሲፈነዳ ምን ፈነዳ ብለን ስናይ ሰው እየሮጠ ሲበራየንና እኛም ተመልሰን ቤት ገባን። አባቴ በዛን ጊዜ የት እንደነበረ አናውቅም። ሌሊት ተነስተን ፍለጋ ስንሄድ ሬሳ በየመንገዱ ወድቆ እንዳየሁ። ከዛ ደግሞ ልክ ራስ መኮንን ድልድይ ስር ሶስት ሺህ ሰው ታስሮ እኔም እዛው ከዚቴ ጋራ ሶስት ቀን ታስረን ነበር። ብዙ ምን እንደሆነ አላውቅም። የሰዎቹን ግን እኛ ልጅና ይለቀቅ ተብሎ ተለቀቅ። በዛን ጊዜ ምን ነበር ክርክሩ እንዴ ይሄ ሁሉ ሰው ታስሮ ሊገደል ነው? እና አባቱ ምን አሉ ቤተ ክርስቲያን ምን አለች የሚል ክርክር ነበር። ክቡራትና ክቡራን አድማጮች በልዩ ዝግጅታችን ከአራቱ እንግዶቻችን ጋር የጀመርነው ወግ አልተቋጨም። የቫቲካንን ምላሽና የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን እንዲሁም ግልጽ ደብዳቤ የተጻፈላቸው ሌሎች ዓለም አቀፍ ድርጅቶች የሚሰጡትን ጨምረው በቀጣይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች ያደመጣችሁት ውይይት ከዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ ማኅበር አባላት ጋር የተደረገ ውይይት ነው። ወደሚቀጥለው የሙዚቃ ቃና እናልፋለን። ሳምንቱን በትምህርት፣ በስራ፣ በመዝናናት እንዲሁም ሕይወትና ኑሮ የሚጠይቃችሁን ተግባራት ስታከናውኑ ቆይታችሁ ዛሬ ላይ የደረሳችሁ ውድ የሙዚቃ ቃን አድማጮች እንደምናመሻችሁ፣ እንደምንስከረማችሁ፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ ተገኝቼ ከአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛ ዜማዎችን መራርጬ ወደ እናንተ የማደርሰው ጽዮን ግርማ ነኝ። አብሬያችሁ አመሻለሁ። አብራችሁን ቆዩ። የአሜሪካን ድምጽ ሬዲዮ ጣቢያ የሚገኝበት ሀገረ አሜሪካ ይሄ ሳምንት የበዓል ሳምንት ሆኖ ያለፈበት ወቅት ነው። የመጀመሪያው በዓል የተከበረው ታንክስ ጊቪንግ ወይም በአማርኛ የምስጋና በዓል የሚባለው ሐሙስ ዕለት የተከበረ በዓል ነው። ይህ በዓል በአሜሪካኖች ዘንድ ትልቅ ቦታ የሚሰጠው የቤተሰብ በዓል ነው። በዓሉ የተጀመረው ከእንግሊዝ ሀገር በ17ኛው መቶ ክፍለ ዘመን በስደት ወደ አሜሪካ የመጡ መጻተኛ እንግሊዞች ማክበር ከጀመሩበት ዕለት አንስቶ እንደሆነ ይነገራል። በፕሬዚዳንት ጆርጅ ዋሽንግተን ጊዜም ብሔራዊ በዓል ተደርጎ ተደንግጎ በኖቬምበር ወር በአራተኛው ሐሙስ ላይ የሚከበር በዓል ነው። አሜሪካንን የገዟት የተለያዩ ፕሬዚዳንቶች በተለያየ ዘመን በዓሉን ሲያከብሩት ቆይተው በ1941 ዓመተ ምህረት ግን የአሜሪካን ኮንግረስ በኖቬምበር በአራተኛው ሐሙስ ብሔራዊ በዓል እንዲሆን ወሰነ። ከዛን ጊዜ ጀምሮ ከ1941 ጊዜ ጀምሮ ይህ የምስጋና በዓል ሁልጊዜም በኖቬምበር አራተኛው ሐሙስ ላይ ይከበራል እና በዚህ በዓል መላው የአገሪቱ ሕዝቦች አንድ ላይ ሆነው ተሰብስበው የሚያከብሩት የቤተሰብ በዓል ነው። ሐሙስ ዕለት ሻንጣ ከዚህ ከዚያ የሚጎትቱ ቤተሰቦቻቸው ጋር የሚሄዱ ጓደኞቻቸው ጋር ወዳይ ዘመዶቻቸው ጋር የሚሄዱ ሰዎች ቀን ሲታዩ ነበረ። ማምሻውን እራት ነው በጋራ የሚበሉት። በዚህ በዓልም ተርኪ የተባለውን ባለ ኩልኩለት ተረጅም ዶሮ መሳይ ወፍ አርደው የሚበሉበት እለት ነው። ይሄንን ተርኪ ለማዘጋጀት ረጅም ሰዓት ይፈጃል። እስከ አስራ አምስት ሰዓት ይወስዳል ነው የሚባለው። እኛ ለፋሲካ በዓል ዶሮ እንደምናዘጋጀው ማለት ነው። ይሄ ተርኪ ለእለቱ በልዩ የሚዘጋጅ ምግብ ነው። እሱን አዘጋጅተው በጋራ ተቋድሰው ቤተሰቦች አንድ ላይ የሚያከብሩት በዓል ነው። ይሄን በዓል ተከትሎ በርካታ ቦታዎች እረፍት ይሆናሉ ና ረጅም እረፍት ቀን ይባላል። ሎንግ ዊኬንድ ይሉታል። አርብ፣ ቅዳሜ፣ እሁድ በዛው ስራ አይኖርም ና አርብ ዕለት ደግሞ አሁን እየተለመደ የመጣ ብላክ ፍራይዴ የተባለ እቃዎች በርካሽ ዋጋ የሚሸጡበት እለት አለ። ይህ ቀን የሚጀምረው ከሀሙስ ከሌሊቱ በኢትዮጵያን አቆጣጠር ሐሙስ ከሌሊቱ ስድስት ሰዓት እንደምንለው እነሱ አስራ ሁለት ሰዓት ይሉታል። ከሌሊት ጀምሮ ነው ሱቆቹ የሚከፈቱት እና በርካታ ሰዎች ሱቆቹ ላይ በማደር ድንኳን ጥለው እዛ አካባቢ በመገኘት እርካሽ ነገሮችን የሚገዙበት እለት ነው። ኤሌክትሮኒክስ እቃዎች በጣም ይቀንሳሉ እና ሰዎች ተሰልፈው የመጀመሪያው ሲከፈት የሚገኙትን የቅናሽ እቃዎች ለመግዛት ሰዎች ሁለት ቀን ሶስት ቀን በየሱቆቹ በረንዳ ላይ አድረው እቃ የሚገዙበት ብላክ ፍራይዴ የሚባል ቀን ነው። ይሄ ሳምንት እንግዲህ በዚህ ሁኔታ የሚያልፍበት ነው። ይህንንም ተከትሎ ሳይበር መንደይ የሚባል በእለተ ሰኞ በኦንላይን በቀጥታ በድረገጾች አማካኝነት ኤሌክትሮኒክስ እቃ የሚገዛበት ሳይበር መንደይ የሚሉት የቅናሽ ቀን አለ። እንግዲህ አሜሪካኖች በእነዚህ ጉዳዮች ተወጥረው የሰነበቱበት እለት ነው። ይሄ እስከ ሰኞ ድረስ ይቀጥላል ማለት ነው። እንደዚሁም ባለፈው ሳምንት እሁድ ከን አርባ ሶስተኛው የአሜሪካን የሙዚቃ አዋርድ ተካሂዶ ነበረ። ትልቅ ስነ ስርአት ነው። ይህ የሙዚቃ አዋርድ ሎስ አንጀለስ፣ ካሊፎርኒያ በሚገኘው የማይክሮሶፍት ቲያትር ነው የተካሄደው። ስለዚህ የሽልማት ስነ ስርአት በሚቀጥለው ሳምንት ሰፋ አድርጌ ለማቅረብ እሞክራለሁ። ለዛሬ ግን በሙዚቃ ስራዎቻቸው ከፍተኛ ሽልማት ያገኙ አርቲስቶችን መራርጬ የሙዚቃ ስራዎቻቸውን ወደ እናንተ ለማድረስ ሞክራለሁኝ። ስለዚህ በዚህ የአሜሪካን የሙዚቃ አዋርድ ላይ ፌቨራይት ሜል አርቲስት ወይም ተወዳጅ የወንድ አርቲስት በሚል በፖፕ ና ሮክ የሙዚቃ ስልት የተሸለመውን ኤድ ሺረንን ዘፈን ጋብዛለሁ። ቲንኪንግ አውት ላውድ ይሰኛል። እኔ የመረጥኩት ዜማ ነው። ቲንኪንግ አውት ላውድ And I can't sweep you off of your feet Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling I will be loving you till we're seventeen. And baby, my heart could still fall less hard at 23. And I'm thinking about how people fall in love in mysterious ways. Maybe just the touch of a hand will Your head on my beating heart. I'm thinking out loud. Maybe we found love right where we are. When my hairs all but gone and my memory fades, and the crowds don't remember my name. play the strings the same way mm -hmm. I know you will still love me the same cuz honey you so could never grow በተወዳጅ የሴት አርቲስት ዘርፍ በፖፕ አንድ ሮክ የሙዚቃ ስልት የተሸለመችው አሪያን ግራንዴ ናት። ፎከስ የሚለውን ዜማዋን መርጬላችኋለሁ። አርቲስት ኦፍ ዘ ዪር ወይም የዓመቱ ምርጥ አርቲስት በሚል ሽልማት ያገኙት አራት አባላት ያሉት ዋን ዳይሬክሽን የተባለ የሙዚቃ ቡድን አባላት ናቸው። በተጨማሪም ዋን ዳይሬክሽን ተወዳጅ ቡድን በፖፕ ኤንድ ሮክ ተሸላሚ ሆነዋል። እንግዲህ የነሱን ስራ ድራግሚ ዳውን የተሰኘውን ሙዚቃ አድምጠን እንመለስ። I've got fire for a heart, I'm not scared of the dark, You've never seen it look so easy, I got a river for a soul, And baby, you're a boat Baby, you're my only reason. If I didn't have you, there would be nothing left. The shell of a man that could never be his best. If I didn't have you, I'd never see the sun. You taught me how to be someone, yeah. All my life, you stood by me. When no one else was ever behind me, all these lights they can't blind me. With your love, nobody can drag me. Down. All my life, you stood by me. When no one else was ever behind me, all these lights they can't blind me. With your love, nobody can drag me. Down. Got a river for the soul was ever behind me all these lights they can't blind me with your love nobody can drag me down ሶንግ ኦፍ ዘ ይር ወይም የአመቱ ምርጥ ሙዚቃ ታይለር ስዊፍት ብላንክ ስፔስ በሚለው ዜማዋን የተሸለመችው። እስቲ የታይለር ስዊፍትን ብላንክ ስፔስ እናዳምጥ። One ends, grab your passport and my hand. I can make the bad guys good for a weekend. So it's gonna be. Come. Oh no, screaming, crying, perfect storms. I can make all the tables turn. Rose garden filled with thorns. Keep your second guessing, like, oh my god, who is she? I get drunk on jealousy, but you'll come back each time you leave. Cause darling, I'm a nightmare dressed like a daydream. So it's gonna be forever. Torture. Don't say I didn't say I didn't warn ya. Always only one love if it's torture. Don't say I didn't say I didn't warn ya. So forever. Go New artist of the year we maddis Ya amatu dims awi bem milit Sam Hanteno, you know? break up in. A small town in Milan, Zema, i I knew I'd see her around. I'd be at some party, she'd show up and I'd be walking out. Or across some parking lot, hiding behind her sister. I'd look up, she'd be at the red light beside me in that white Maximum with the sticker on the back. I act like I didn't see her, but we pay at the same pumps, flip through the same stations, And slow down for the same curves, run around with the same crowd. But we just needed some time. She could get on with her life, and I'd get on with mine. Thought I would be fine, but <laughs> maybe not. I knew she'd find a way to get over me, but I never thought she would get down to somebody I know. I guess that's just how it goes. for in a small town. I see our friends and they put on a show like they don't want me to know. So they give me the go around. There's only so many streets, so many lights. It's like I can't even leave my house. Should've known all along. You gotta move and move on when you break up in a small town. For a while, I guess they were keeping it low-key. Now it's like these county lines closing in on me. I see them everywhere together. And it's hitting a little too close to home. She's so far gone, but she didn't go far. She was over me before the grass grew back, but she used to park her car. She's leaving those same marks in someone else's yard, someone else's arms, right down the road. And I never thought she would get down with somebody I know. I guess that's just how it goes. I break up in a small town. I see our friends, and they put on a show like they don't want me to know. So they give me the go around. But there's only so many streets, so many lights Where it's like I can't even leave my house. Should've known all along, you gotta move and move on. When you break up in a small town. ከኢትዮጵያውያን ወላጆቹ የተገኘው አቤል ተስፋይ ወይም ደ ዊኬንድ በዚህ የአሜሪካን ሚውዚክ አዋርድ ላይ ነግሶ የታየ ድምፃዊ ነበረ። በተወዳጅ የወንድ አርቲስት፣ በሶል ኤንድ አሪቢ እና ቢውቲ ቢሃይንድ ደ ማድነስ በሚለው አልበሙ በምርጥ አልበም ሽልማትን ያገኘ አርቲስት ነው። የእሱን አይ ካንት ፊል ማይ ፌስ የተሰኘውን ዜማ እናዳምጥለት። She'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. But at least we'll both be beautiful and stay forever young. This I know. This I know. She told me, don't worry. of me at least will both be numb and she'll always get the best of me the worst is yet to come all the misery was necessary when what deep in love yes, i know yes, i know girl yes, i know she told me don't worry በሶል ኤንድ አር ኤንድ ቢ አቀንቃኝነቷ በተወዳጅ ሴት ድምፃዊ የተሸለመችው ሪሃና ናት። ሩድ ቦይ የተሰኘውን የእሷን ዜማ አድመጠን እንመለስ። አድማጮች በሚቀጥለው ሳምንት የአሜሪካ ሙዚክ አዋርድ ወይም የአሜሪካ የሙዚቃ አዋርድ ምን እንደሚመስል ሰፋ ያሉ መረጃዎችን ይዤላችሁ እመለሳለሁ። ለዛሬ ግን በዚህ የሙዚቃ ዝግጅት ላይ ተገኝታ የሙዚቃ ስራዋን ያቀረበችው ተወዳጇ አርቲስት ሴሊን ዲዮን ነበረች። ሴሊን ዲዮን በእለቱ ያቀረበችው በፈረንሳይ በሽብር ጥቃት ለተገደሉ ሰዎች ፈረንሳይ ለደረሰባት አደጋ መታሰቢያ እንዲሆን በፈረንሳይኛ ቋንቋ ነው። ነገር ግን እኛ ደግሞ የሲሊን ዲዮንን የቀደሙ ስራዎቿን ለማስታወስ ፓወር ኦፍ ላቭ የሚለውን ዜማ መርጠናል። ለዛሬ በዚህ ፓወር ኦፍ ላቭ በተሰኘው የሲሊን ዲዮን ዜማ አሰናበታችኋለሁ። ሳምንት ሰፋ ባለ ቅንብር እንገናኛለን። ሲሊን ዲዮን ፓወር ኦፍ ላቭ በሚለው ዜማዋ አብራችሁ ትቆያለች። በእኔ በኩል ደናደሩ In the morning of love asleep and tight are rolling by like thunder now as I look የማጠቃለያ ዜና እናሰማችሁ። ጽዮንን እናመሰግናለን ለግብዣዋ። ክቡራትና ክቡራን አድማጮች ቀደም ሲል በምሽቱ ዝግጅት በሰማችሁት ፕሮግራም ላይ የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የሚባል ማህበር በዓለም ዙሪያ የፋሽስት ጣሊያን መንግስት በኢትዮጵያ ህዝብ ላይ ላደረሰው ጭፍጨፋ በወረራው ዘመን ማለት ነው። ቫቲካን የኢትዮጵያን ህዝብ ይቅርታ እንድትጠይቅ፣ የኢጣሊያ መንግስት ተገቢውን ካሳ ለኢትዮጵያ እንዲከፍል፣ ኢጣሊያና ቫቲካን ከኢትዮጵያ የተዘረፉት ንብረቶች እንዲመልሱ የሚልና ሌሎችም ጉዳዮችን የያዘ ጥያቄ ማቅረቡ ይታወቃል። ሰሞኑን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብፁ አቡነ ብርሃነ ኢየሱስ ደምረው ሱራፌል ከብፁ አቡነ ፍራንሲስ ጋር በምስራቅ አፍሪካ ጉብኝታቸው ላይ አብረዋቸው ናቸው ያሉት። አሁን ማምሻውን አነጋግሬያቸው ነበር። ይህን ጉዳይ አንስቼ እንዲህ ብለውኛል። እኚህ ርዕሰ ሊቃነ ጳጳሳት ስቴዎስ አስራ አንደኛ ብዙዎች ታሪክ ጸሐፊዎች እንደሚሉት የራሳቸውም እንዲያውም ተቃዋሚዎች የሆኑት ክቡራትና ክቡራን አድማጮች ይህንን ዝግጅት በሰኞ ምሽት ሰፋ አድርገን ይዘን እንመለሳለን። ለዛሬ ጤና ይስጥልኝ፣ በደህና ምሹ። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘውትር ምሽት ከ3 እስካሁን አራት ሰዓት በ19 በ22ና በ25 ሜትር ባንድ ሲያሰማ የቆየውን ፕሮግራም እዚ ላይ ያበቃ። ነገ ሁድ በተለመደው ከምሽት 3 ሰዓት በሚጀምረው ፕሮግራም እንገናኛለን። መልካም ሌሊት ደናደሩ።